Four. ጤና ይስጥልኝ አድማጮች፣ በዓለም የአትሌቲክስ ውድድር መድረኮች ኢትዮጵያውያን አትሌቶች ለድል በቅተዋል። በእንግሊዝ ፕሪምየር ሊግ የሰባት ነጥብ ልዩነቱን ያስጠበቀው ሊቨርፑልን ትናንት ወልቭስ እጅግ ፈትኖታል። በርካታ ተጫዋቾቹን በሕመምና በጉዳት ማሰለፍ ያልቻለው ማንቸስተር ዩናይትድ በታዳጊ ተጫዋቾቹ ተጋጥሞ በጠበበ የግብ ልዩነት ተሸንፏል። የማንቸስተር ሲቲው አዲሱ ተሰላፊ ኦማር ማርሙሽ በ19 ደቂቃዎች ውስጥ ሶስት ግቦችን በማስቆጠር ሄትሪክ ሰርቷል። በጀርመን ቡንደስሊጋ መሪው ባየር ሚንሽን እና ተከታዩ ባየር ሌቨርኩሰን በሳምንቱ መጨረሻ ላይ ያለምንም ግብ ተለያይቷል። ቦሩሲያ ዶርትሙንድ ወራጅ ቀጠና ውስጥ በሚገኘው ቦሁም ጉድ ሆኗል። አብራችሁን ቆዩ። በቅድሚያም አትሌቲክስ በሳምንቱ መጨረሻ በተለያዩ የዓለማችን ክፍሎች በተከናወኑ የአትሌቲክስ ፉክክሮች ኢትዮጵያውያን አትሌቶች ድል ተቀዳጅቷል። ትናንት በተካሄደው የኦርሌን ኮፐርኒክስ የዓለም አትሌቲክስ የቤት ውስጥ ፉክክር አትሌት ጉዳፍ ጸጋይ የቦታውን ክብረ ወሰን አሻሽላ አሸንፋለች። ኢትዮጵያውያን አትሌቶች ከአንድ እስከ ሶስት ተከታትለው በመግባት ለድል በበቁበት የፖላንድ የሩጫ ፉክክር አትሌት ጉዳፍ ጸጋይ ለድል የበቃችው 3 ደቂቃ ከ53.92 ሰከንድ በመሮጥ የራሷን ክብረ ወሰን አሻሽላ ነው። የገባችበትም ሰዓት የቦታው ፈጣን ተብሏል። የሁለት ጊዜያት የዓለም ባለድል አትሌት ጉዳፍ በ1500 ሜትር የቤት ውስጥ ፉክክር ታሪክ ፈጣን ሴት አትሌቶች ተርታ ሶስተኛ ሆና ተመዝግባለች። በትናንቱ የኦርሌን ውድድር አትሌት ብርቄ ሃይሎም 3 ደቂቃ ከ59.82 ሰከንድ በመግባት ሁለተኛ ደረጃ አግኝታለች። አትሌት ወርቅነሽ መሰለ ደግሞ በ4 ደቂቃ ከ2 ነጥብ 19 ሰከንድ ሶስተኛ ሆና አጠናቃለች። አትሌት ሳሮን በርሀ ፖላንዳዊቷ ቬሮኒካ ሊዛ ኮቭስካ እና የብሪታንያዋ ሪቪ ዋልኮት ኖላን ተከትላ ስድስተኛ ደረጃ አግኝታለች። ብርቱ ፉክክር በታየበት የወንዶች የ1500 ሜትር ውድድር አትሌት ቢኒያም ማህሪ 3 ደቂቃ ከ35 ነጥብ ሰባ ሮጦ በመግባት ሁለተኛ ደረጃ ይዞ አጠናቋል። የብሪታንያው ሯጭ ኤሊዮን ጊልስ ከአንድ ሰከንድ እጅግ ባነሰ ሽርፍራፊ ሰከንድ ለጥቂት አንደኛ ወጥቷል። ስዊድናዊው ሳሙኤል ፊልስትሮም በበኩሉ የሦስተኛ ደረጃ አግኝቷል። እዛው ፖላንድ ኦርሌን ውስጥ በተከናወነው የሴቶች 800 ሜትር ውድድር ደግሞ ኢትዮጵያውያን አትሌቶች አሸንፏል። አትሌት ጽጌ ዱጉማ ሁለት ሰዓት ከ0 ነጥብ 4 ሰከንድ በመግባት በአንደኛነት አጠናቃለች። የአገሯ ልጅ አትሌት ሀብታም አለም ሁለት ሰዓት ከዜሮ ነጥብ ስልሳ አንድ ሰከንድ ሮጣ የሁለተኛ ደረጃ አግኝታለች። ኢትዮጵያዊቷ አትሌት ትዕግስት ግርማ ፖላንዳዊቷ አና ዌልጎሽና ጣሊያናዊቷ ኢሎይሳ ሶይሮን ተከትላ አምስተኛ ደረጃ ይዛለች በስፔን ፋክሳ ካስቴሎን የ10 ሺህ ሜትር የጎዳና ፉክክርም ኢትዮጵያውያን አትሌቶች በሁለቱም ጾታዎች አሸንፏል በሴቶች የ10 ሺህ ሜትር ውድድር ከ1 እስከ 3 ድሉ የኢትዮጵያውያት ሆኗል በአንደኛነት ያጠናቀቀችው አትሌት መዲና ኢሳ የፈጀባት ጊዜ 29 ደቂቃ ከ25 ሴኮንድ ነው በዚህ ውድድር አትሌት ልቅና አምባው ሁለተኛ አትሌት አይናዲስ መብራቱ ሶስተኛው ነው አጠናቋል በወንዶቹ ፉክክር አትሌት ዮሚፍ ቀጀልቻ 26 ደቂቃ 31 ሰከንድ በመሮጥ የቦታውን አዲስ ክብረ ወሰን በማስመዝገብ አሸንፏል። በርቀቱም የግል ምርጥ ሰዓት ሆኖ ተመዝግቦለታል። አትሌት ኩማ ግርማ ሁለተኛ ደረጃ አግኝቷል። አትሌት መልክና አዘዘ ደግሞ ስድስተኛ ደረጃን ይዞ ውድድሩን አጠናቋል። እግር ኳስ በሳምንቱ መጨረሻ ላይ በተከናወኑ የእግር ኳስ ግጥሚያዎች መሪው ሊቨርፑል ትናንት በትግል ዎልፍስን ሁለት ለአንድ አሸንፏል። በደረጃ ሰንጥረዡ ወራሽ ቀጠና ጠርዝ 17ኛ ላይ የሚገኘው ዎልፍስ ሊቨርፑልን በተለይም በሁለተኛው አጋማሽ እጅግ ፈትኖ ታይቷል። መደበኛ ጨዋታው ከመጠናቀቁ በፊት የነበሩት 25 ደቂቃዎች ለበርካታ የሊቨርፑል ደጋፊዎች አስጨናቂ ነበሩ። የትናንት ውጤት ምንም እንኳን ሊቨርፑል የዘንድሮ ዋንጫ ለማንሳት በሚያደርገው ግስጋሴ ላይ ቀጥተኛ ተጽዕኖ ባይኖረውም ረቡዕ ከአስቶን ቪላ ጋር በሚያደርገው ጨዋታ ግን በተጫዋቾቹ ስነ ልቦና ላይ ብርቱ ጫና ማሳረፉ አይቀርም። ሊቨርፑል ፕሪምየር ሊጉን በ60 ነጥብ ይመራል። ተከታዩ አርሰናል በሰባት ነጥብ ተበልጦ በሃምሳ ሶስት ይከትላል። በሌላ የትናንት ግጥሚያ ማንቸስተር ዩናይትድ ቶትናምን ሆትስፐር ስታዲየም ውስጥ ተገጥሞ አንድ ለዜሮ ተሸንፏል። በ13ኛው ደቂቃ ላይ በጄምስ ማዲሰን የተቆጠረችው ብቸኛ ግብ ቶትናም ሆትስፐር ሶስት ነጥብ ተጨማሪ ነጥብ ይዞ እንዲወጣ አስችሎታል። አርሰናል ቅዳሜ ለት ላይስተር ሲቲን በሜዳው ሁለት ለዜሮ በማሸነፉ ነጥቡን 53 አድርሷል። በሶስተኛ ደረጃ ላይ የሚገኘው ኖቲንጋም ፎረስት በፉላም የደረሰበት የሁለት ለአንድ ሽንፈት በ47 ነጥቡ ተወስኖ ከመሪው ሊቨርፑል በ13 ነጥብ ልዩነት እንዲርቅ አስገድዶታል። አጀማመሩ ላይ የዘንድሮ ፕሪሚየር ሊግ ዋንጫ ብርቱ ተፎካካሪ የነበረው ማንቸስተር ሲቲ ምንም እንኳን ኒውካስልን አራት ለዜሮ ድል ቢያደርግም ነጥቡ አርባ አራት ነው። ቡንደስሊጋ በጀርመን ቡንደስሊጋ መሪው ባየር ሚንሽን ከተከታዩ ባየር ሌቨርኩሰን ጋር ቅዳሜ ዕለት ተጋጥሞ ያለምንም ግብ ተለያይቷል። 55 ነጥብ አለው። ባየር ሌቨርኩሰንን በ8 ነጥብ ይበልጣል። አይንትራክት ፍራንክፉርት በአንጻሩ ሆልሽታይን ኬልን 3 ለአንድ አሸንፎ ከባየር ሌቨርኩሰን ጋር ያለውን የነጥብ ልዩነት ወደ አምስት ዝቅ አድርጓል። በ37 ነጥብ አራተኛ ደረጃ ላይ የሚገኘው ላይፕሲጅ ከአውግስቡርግ ጋር ያለምንም ግብ ተለያይቷል። በ29 ነጥብ አስራ አንደኛ ደረጃ ላይ የሚገኘው ቦሩሲያ ዶርትሙንድ በቦሁም የ2 ለ0 ሽንፈት ቀምሶ ተመልሷል። ሻምፒዮንስ ሊግ ነገና ከነገ በስቲያ ስምንት የአውሮፓ ሻምፒዮንስ ሊግ ግጥሚያዎች ይኖራሉ። ሊቨርፑል በ21 ነጥብ በመሪነት ባርሴሎና በ19 ነጥብ በሁለተኛነት ወደ ጥሎ ማለፉ አስቀድሞ ማለፋቸውን አረጋግጧል። በነገ ዕለት በሚኖረው የመልስ ግጥሚያ የጀርመኑ ባየር ሚንሽን የስኮትላንዱ ሴልቲክን አሊያንስ አሬና ውስጥ ያስተናግዳል። 84 ከመቶ እንደሚያሸንፍ ግምት የተሰጠው ለባየር ሚንሽን ቡድን ነው። የጣሊያኑ ኤስ ሚላን ከሆላንዱ ፌ ፌኖርድ የስፔኑ ቤኔፊካ ከፈረንሳዩ ሞናኮ፣ የጣሊያኑ አታላንታ ከቤልጅየሙ ክለብ ብሩዥ ጋር የሚጋጠሙት ነገማታ ነው። ረቡዕ ዕለት ደግሞ የጀርመኑ ቦሩሲያ ዶርትሙንድ የፖርቹጋሉ ስፖርቲንግን ያስተናግዳል። የስፔኑ ሪያል ማድሪድ ከእንግሊዙ ማንቸስተር ሲቲ ጋር ይጋጥማል። የፈረንሳዩ ፓሪስ ሳንጀርሞ ፓርክ ደ ፕሪንስ ስታዲየም ውስጥ ሌላኛው የፈረንሳይ የሊግ አንድ ተጋጣሚ ቡድን ብሬትስን ያስተናግዳል። የሆላንዱ ፒኤስቪ አይንዶቨን ከጣሊያኑ ጁቬንቱስ ጋር ይጋጥማል። በሰሞኑ ወላይታ ሶዶ ውስጥ በተካሄደው የስፖርተኞች ምዘና ውድድር ላይ አንዳንድ ቅሬታዎች ተሰምተዋል። ይህን በተመለከተ የስፖርት ተንታኝ ኦምና ታደለ መስመር ላይ ይገኛል። ኦምና፣ ምንድን ነው የቀረበው ቅሬታ? አዎ የታዳጊ ወጣቶች መዘና ከስድስት ዓመታት መቋረጥ በኋላ ከጥር ሀያ ሰባት ጀምሮ በወላይታ ሶዶ ከተማ ተካሂደው ነበር። የመስማት የተሳናቸውን ውድድር ከጨመረ በአስራ ሁለት የስፖርት ዘርፎች ውድድሮች ተካሂደው ነበር። ነገር ግን ከአድሜያቸው በላይ የሆኑ ስፖርተኞች በውድድሩ ላይ ተሳትፈዋል የሚል ቅሬታ በብዛት ሲነሳ ነበር። እዛም ካሉ በውድድሩ ላይ ከተሳተፉ አካላት፣ በዳኝነት እንዲሁም በስፖርተኝነት ከተሳተፉ አካላት እያሰባሰብኩት መረጃ የሚያስረዳው አንዳንዶቹ ታዳጊዎች ተብለው የመጡት በክልሎች የቀረቡ ከእድሜያቸው በላይ የሌላ አንድ ስፖርተኛ ድል የዘጉ ሆነው ነው የተነሳው። በዚህም ከፍተኛ የሆነ የድሜ ማጨበርበር እንደነበረ ነው የተረዳነው። ምናልባት ይሄ ከፍተኛ የሆነ የእድሜ ማጭበርበር በምንድን ነው ሊታወቅ የቻለው አንተስ በባህልና ስፖርት ሚኒስቴር በኩል የጠየቅከው ያነጋገርከው ሰው አለ በዚህ ጉዳይ ላይ አዎ ውድድሩ ላይ ተሳትፎ ያደረጉ ዳኞች እንዲሁም ስፖርተኞችን ለማነጋገር ሙከራ አድርጌ ነበር የተወሰኑት በዚህ ሰፊ የሆነ የእድሜ ማጭበርበር እንደነበረ ገልጸውልኛል ይህንን በማስመልከት ለባህልና ስፖርት ሚኒስትር የውድድር ደስክ ደስክ ኃላፊ የሆኑት አቶ ዳንኤል ዳርጌን አግኝቻቸው ነበር። እሳቸውም የእድሜ ማጭበረበሩ እንደነበረ አምነዋል። ነገር ግን ብዙ ነገሮች አንጻር ሲታይ ውድድር ተቋጦ እንደመጀመሩ ከዛ አንጻር ሲታይ ግን የእድሜ ማጭበረበሩ ብዙ እንዳልነበረ ያንንም ለመግታት የሕክምና ቡድን ተዋቅሮ በተለያዩ ክልሎች በመሄድ እነዚህ የእድሜ ማጨበረር ይኖርባቸዋል ተብሎ የታሰቡ የስፖርት ዘርፎችን ታዳጊዎቹ ከእድሜያቸው በላይ የሆኑ ታዳጊዎች እንዳይገቡ ወደ ውድድር እንዳይገቡ ለገቡም ካሉ ለማገር ንዴት እንዲቻል ክ ነበረ ምን መላውም በዛ መልክ እንደሄደ ጠቅሰውልናል። ነገር ግን እኛም በተለየ መልኩ ለማጣራት ሞክሬ የኤምአርአይ ምርመራ በዚህ ውድድር ላይ ተግባራዊ አልተደረገም። ስለዚህ የዚህ ፊዚካል ኤግዛሚኔሽን ብቻ በማስመረከት ነው በማየት ነው ተወዳዳጆቹ የመጡት ወደ ውድድር። ያም የእድሜ ማጨበረ አለ የሚለውን ይበልጥ ለማረጋገጥ የሚያስችል ይመስለኛል። አቶ ዳኒል ዳርጌ ግን የህክምና ኮሚቴ ተዋቅሮ ምልመላዎች መካሄዳቸውን ጠቅሰውልናል። ከዚህ ባሻገር ደግሞ የስፖርተኞቹ ምዘና ተካሂዷል ከመባሉ ባሻገር እንደ ስኬትም ያዩታሉ። ቦላይ ተውሰዶ የምዘና ውድድር ላይ ተካፋይ ከነበሩ ስፖርተኞች መካከል ወደ ቡድን የተቀላቀሉ አሉ። በተገቢው መልኩ ነው የተቀላቀሉት? ባለስልጣናቱስ ስኬታማ ነው ሲሉ ከምን አንጻር ነው? ብዙዎች ስፖርተኞችን ማካተት ተችሏል የታዳጊ ወጣቶች ምዘና ውድድር በብዛት የሚደረገው ተተኪ ስፖርተኞችን ለማፍራት ነው። ስለዚህ በገፍ ብዙ ስፖርተኞች እንዲፈሩ ይጠበቃል። ነገር ግን በዚህ ውድድር ላይ ብዙ ስፖርተኞች አልፈሩም። ብዙ ስፖርተኞች ወደ ክለቦች፣ ወደ ተለያዩ የስፖርት ተቋማት የሚገቡበት መንገድ አልተፈጠረም። ነገር ግን በእጅ ኳስ በሴትና በወንድ ከአስራ ሰባት ዓመት በታች ለብሔራዊ ቡድን ግባት የሆኑ ስፖርተኞች ተገኝተዋል የሚል መረጃ በባህልና ስፖርት ሚኒስቴር በኩል ተነስቷል። ነገር ግን ውድድሩ ከዓላማው አንጻር ብዙ ስፖርተኞችን ማፍራት ይጠበቅበታል። ብዙ ክለቦች የአካዳሚዎች መመልመል አለባቸው ያንን ግብ ግን ማሳካት የቻለ ውድድር አልነበረም። ነገር ግን የተገኙ ስፖርተኞች አሉ። አድማጮች፣ የስፖርት ጥንቅናችን በዚሁ ይጠናቀቃል። መልካም ጊዜ፣ ጤና ይስጥልኝ።